በአሜሪካ ጆርጅ ታውን ዩኒቨርሲቲ በሀገር አቀፍና ዓለም አቀፍ የጤና ሕግጋት አጥኚ ኢንስቲትዩት ውስጥ ኃላፊ የሆኑት ላውረንስ ጎስቲን በሰነዘሩት ክስ ዶክተር ቴዎድሮስ በሀገራቸው የጤና ጥበቃ መስሪያ ቤት ኃላፊ በነበሩበት ወቅት የዓለም የጤና ድርጅትን መመሪያ በመተላለፍ ለሶስት ጊዜያት ያህል የተቀሰቀሰን የኮሌራ ወረርሽኝ ሸፋፍነዋል ብለዋል። እንደ ጎርጎሮሳውያኑ በ2006፣ በ2009ና በ2011 የተቀሰቀሰውን የኮሌራ ወረርሽኝ መስሪያ ቤታቸው እንደ ዋዛ በውሃ መበከል የሚመጣ ተቅማጥ ብቻ ነው ብሎ ለመሸፋፈን ቢጥርም ከኢትዮጵያ በድብቅ እንዲወጣ በተደረገ የሰገራ ናሙና ውስጥ የተካሄደ የባለሙያዎች ምርመራ የኮሌራ ባክቴሪያ መገኘቱን ባለሙያው ገልጸዋል። ዶክተር ቴድሮስ የተሰነዘረባቸውን ክስ ሙሉ በሙሉ ያጣጣሉ ሲሆን በተፎካካሪያቸው ዶክተር ዴቪድ ናባሮ የሚካሄድ የመጨረሻ ሰዓት የስም ማጥፋት እንደሆነ ለጋዜጣው ገልጸዋል። በዩኒቨርሲቲ ኦፍ ኦስሎ በፋርማኮ ኢኮኖሚክስ ዘርፍ የዶክትሬት ትምህርቱን በመከታተል ላይ የሚገኘው አቶ ግርማ ጉተማ በበኩሉ የላውረንስን ክስ አስመልክቶ ሲናገር መንግስት የኮሌራን ወረርሽኝ መሸፋፈኑ አዲስ እንዳልሆነን የሚያስረዳው እና ሌሎች ወረርሽኖች ጋር በተያያዘ ነው። እሱ ጤና ጥበቃ እያለ ቢያንስ አራት ጊዜ የኮሌራ ወረርሽን ኢትዮጵያ ውስጥ ተከስቷል። ሁለት ሺ ስድስት ሁለት ሺ ሰባት ሁለት ሺ ዘጠኝና ሁለት ሺ አስራ አንድ አሁን ኒውዮርክ ታይምስ ሰሞኑን የዘገበው ሶስቱን ብቻ ነው። ሁለት ሺ ሰባቱን ዘለውታል። ኮሌራ በኢትዮጵያ ህግ መሰረት ከተከሰተ የግድ መገለጽ ያለበት በሽታ ነው። ለማህበረሰቡ የሚባል ማለት ሊደበቅ አይገባም። የግድ መገለጽ ያለበት ነው በዓለም ድርጅት መመሪያ መሰረት እንዲሁ የግድ አንድ ኬዝ እንኳን ከተገኘ ሪፖርትድ መደረግ ያለበት በሽታ ነው። ይህ ሰውየ ግን እዛ ጤና ጥበቃ እያለ ቢያንስ አራት ጊዜ ቢያንስ እስከ ስድስት መቶ ሰዎች በየአመቱ የሞቱበትን የወረርሽን የደበቀ ሰው ነው። ስለዚህ የጤና ኢቲክስ ወይም የሙያ ኢቲክስ ብቻ አይደለም ህግም ነው የተላለፈው ማለት ነው። በዶክተር ቴዎድሮስ ላይ የተሰነዘረው ክስ መነሻው ከተቀናቃኛቸው አማካሪ በኩል ቢሆንም ዶክተር ዴቪድ ናባሮ በጉዳዩ ላይ እጃቸው እንደሌለበት ገልጸዋል። ዶክተር ቴዎድሮስ በበኩላቸው የዶክተር ናባሮ ደጋፊዎች ከታዳጊ ሀገር የሚመጣን እጩ ለማጣጣል የማይሰንፉና የቅኝ ግዛት ስነ ልቦና የተጫናቸው ብለው ትችታቸውን ሰንዝረዋል። የዓለም የጤና ድርጅት ኃላፊን የሚመርጠው ጉባኤ በሚቀጥለው ሳምንት ሰኞ በጄኔቫ ጉባኤውን ይጀምራል ተብሎ ይጠበቃል። ለዶቼቬሌ ሬዲዮ ለተጠናከረው ዘገባ አክምል ነጋሽ ነኝ ከቶሮንቶ።